ናትናኤል የፕሬዚደንት ባራክ ኦባማ የኩባ ጉብኝት በሁለቱ ሀገራት ብዙ ዘመናት የሻከረ እና የቀዘቀዘ ግንኙነት ላይ የሚኖረው ፋይዳ ምን ሊሆን ይችላል? እንግዲህ የሁለቱ ሀገራት ግንኙነት ከሀምሳ ስድስት ዓመታት በላይ ለሆነ ጊዜ በጠላትነት መንፈስ በመፈራረጅ የዘለቀ ሆኖ ቆይቷል። በተለይ ከሰማንያ ስምንት ዓመታት በፊት የያኔው የአሜሪካ ፕሬዝዳንት ካልቬት ኩዌጅ ኩባን ከጎበኙ በኋላ የአሜሪካና ኩባ ግንኙነት ሙሉ በሙሉ ተቋርጦ የነበረበት ሁኔታ ነው ያለው። እንግዲህ ካስትሮ በቀዝቃዛው ጦርነት ወቅት ከሶቪየት ህብረት ጎን በመቆማቸው ምክንያት ሁለቱን ሀገራት በባላንጣነት እንዲተያዩ አድርጎ መቆየቱም ይታወሳል። ይሄ ግንኙነት መሻሻል የጀመረው እርግጥ ከአስራ አምስት ወራት በፊት ፕሬዚደንት ኦባማ እና በራውል ካስትሮ አማካኝነት ይፋ በሆነው መረጃ መሰረት በሁለቱ ሀገራት መካከል ለዘመናት የቆየው የጠላትነት መንፈስ ወደ መልካም ግንኙነት የሚቀየርበት ጊዜ ላይ መድረሱን በመግለጻቸው ነው። ይህ እንዲሆን ደግሞ በተለይም የፖፕ ፍራንሲስ እና የካናዳ ሚና ከፍተኛ እንደነበረ ሲነገር መቆየቱ ይታወሳል። እና አሁን ሁለቱ ሀገራት መቀራረብ መቻላቸው በርካታ ጠቀሜታዎች እንዳሉት እየተነገረ ነው። በተለይም ባለፉት ሀምሳ ዘጠኝ ዓመታት ውስጥ የኩባ መንግስት እንደገለጸው ከሆነ ግንኙነታቸው ተቋርጦ በመቆየቱ ምክንያት ኩባ የአንድ ነጥብ አንድ ሁለት ስድስት ትሪሊየን ዶላር አታ የቆየችበት ሁኔታ አለ። እንዲሁም ደግሞ አሜሪካም የጉዞ የኢንቨስትመንት በፊት ከኩባ ወደ አሜሪካ ይገቡ የነበሩ የስጋ ምርቶች፣ የፍራፍሬ እንዲሁም ደግሞ የተለያዩ ሰብሎች ምርቶች ባለመግባታቸው ከኩባ መጠቀም የነበረባትን ነገር ያልተጠቀመችበት ሁኔታ የነበረ ስለሆነ አሁን የሁለቱ ሀገራት ግንኙነት የተሻለ ነገር መፈጠሩ በርካታ እድሎችን ለኩባም ለአሜሪካም ሊፈጥር እንደሚችል እየተነገረ ነው። አንዳንድ የዜና አውታሮች የኦባማ የ ኩባ ጉብኝት የመገናኛ ብዙኃንን ትኩረት ያን ያህል እንዳልሳበ ይናገራሉ። ዩናይትድ ስቴትስ ውስጥ እንዴት ነው ዘገባው? ምን ይመስላል? እርግጥ አሜሪካ ውስጥ ያሉ ዋናዎቹ የመገናኛ ተቋማት ለዚህ ጉዳይ ትኩረት ሰጥተዋል። ትኩረት የሰጡበት ምክንያትም የፕሬዚደንቱ የኩባ ጉብኝት በሁለት አንጻር ነው እየታየ ያለው። በርካቶች ኩባ ላይ ለግማሽ ምዕተ ዓመት ያህል ተጥሎ የቆየው ማዕቀብ መነሳት አለበት፣ ሁለቱ ሀገራት የተሻለ ግንኙነት መፍጠር አለባቸው የሚለውን አቋም የያዙ ፖለቲከኞች የመኖራቸውን ያህል የሰብአዊ መብት ጥሰት ከምትፈጽም ሀገር ጋር አሜሪካ ግንኙነት ልትፈጥር አይገባም ብለው የሚናገሩ ፖለቲከኞች አሉ። ስለዚህ በሁለት ጎራ የተከፈለ በመሆኑ ሚዲያውም በሁለቱም ጎራ ያለውን ትኩረት ሰጥቶ እየዘገበበት ነው ያለው። እርግጥ ትኩረት የሰጡበት ሁኔታ አለ፣ ግን ትኩረት የሰጡበት መንገድ እንደ የሚዲያ ተቋማቱ የፖለቲካ አስተሳሰብ የተለያየ ነው። ሪፐብሊካን ፓርቲ የሚወግኑ የሚዲያ ተቋማት አሁንም የፕሬዚደንቱን ጉብኝት በማጣጣል ላይ ነው ያሉት። የዲሞክራትን አስተሳሰብ የሚያራምዱ የሚዲያ ተቋማት ደግሞ ይህንን ታሪካዊ ጉብኝት እንደ ትልቅ እምርታ እየቆጠሩ እንዲሁም ደግሞ ያንን እያሳዩ ነው ያሉት። የኦባማ የፕሬዝደንትነት የስልጣን ዘመናቸው ሊያከትም ወራት ቀርቷል። እንግዲህ እንደምታውቀው በሀገሪቱ ቀጣይ ምርጫ ላይ ይህ የእሳቸው ጉብኝት የሚኖረው ተጽዕኖ ምን ሊሆን ይችላል? ከፍተኛ ተጽዕኖ ያለው ይመስለኛል። ምክንያቱም አንደኛ የኩባ አሜሪካውያን ቁጥር በጣም ከፍተኛ ነው። የፖለቲካ ተሳትፎም ደግሞ ከፍተኛ ነው። በተለይ አብዛኛዎቹ የሪፐብሊካን ፓርቲ ደጋፊዎች ናቸው። ግን አብዛኞቹ የሪፐብሊካን ፓርቲ ሰዎች ደግሞ አሁን የተፈጠረውን የኩባ ግንኙነት እያጣጣሉ ያሉ በመሆናቸው እንዲሁም ደግሞ ስልጣን ካገኙ ይሄንን መልሰው እንደሚያጥፉት እየገለጹ ያለበት ሁኔታ አለ። ግን አብዛኛው ሰው በተለይም ደግሞ ኩባ አሜሪካውያን ተጠቃሚ የሚሆኑበት ሁኔታ አለ። ምክንያቱም የጉዞ ገደቡ ይነሳል። የንግድና ኢንቨስትመንት ግንኙነት ሊፈጠር የሚችልበት ሁኔታ አለ። ድንገት የኩባ አሜሪካውያን የፖለቲካ አስተሳሰብ ወደ ዲሞክራቶቹ ሊመጣ ይችል ይሆናል የሚል ግምት በብዙዎች ዘንድ አሳድሯል። ናትናኤል ወልዴ ከዋሽንግተን ዲሲ። በጣም አመሰግናለሁ። እኔም አመሰግናለሁ።